ተጨማሪ ከባድ ዝናብ እንደሚጥል እየተተነበየ ባለበት በሰሜናዊ ካሊፎርኒያ ግድብ ጥሶ አካባቢውን እንዳያጥለቀልቅ የተሰጋውን ጎርፍ ለመቋቋም ጥድፊያ ተይዟል። በመላዋ ዩናይትድ ስቴትስ በመጠኑ ግዙፍ መሆኑ በሚነገርለት ግድብ ያዘለውን ውሃ ከማጠራቀሚያው ለማፍሰስና ጉዳት የደረሰበትን መውረጃ ለመጠገን የምህንድስና ባለሙያዎች የሚችሉትን ሁሉ በማድረግ ላይ መሆናቸውን ጠቅሶ የአሜሪካ ድምጹ ቪክተር ቢቲ ያጠናቀረውን አጭር ዘገባ አሉላ ከበደ ያቀርባል። ትላንት ከቀትር በኋላ ላይ ይህ ሁኔታ በተከሰተበት ወቅት የውሃውን መጠን ማጉደል የሚያስችል እርምጃ ወሰድን። ያም ጥረት ጎርፉ በሚያደርሰው መሸርሸር ሳቢያ ሊደርስ የሚችለውን አደጋ ለመቀነስ አስችሎናል። የውሃው ፍሰት ፍጥነትና መጠንም በመቀነሱ አሁን ያለበትን ይዞታውን ለመገምገም ረድቶናል። ከማጠራቀሚያው ያለውን ውሃ በማፍሰስም ገና እንደሚወርድ የምንጠብቀውን ዝናብ መሸከም የሚችል ቦታ ለማስለቀቅ አግዞናል ያሉት ቢል ክሮይል የካሊፎርኒያ ክፍለ ግዛት የውሃ ሀብት መምሪያ ተጠባባቂ ዲሬክተር ናቸው። በምዕራብ ዩናይት ስቴትሷ የካሊፎርኒያ ክፍለ ግዛት ሰሞኑን የዘነመው እጅግ ከፍተኛ ዝናብ ተከትሎ የኦርቪል ሐይቅ ግድብ ጥሶ የሚፈሰው ጎርፍ በብዙ አስር ሺዎች የተቆጠሩ የአካባቢው ነዋሪዎች መኖሪያ ቀያቸውን ጥለው እንዲወጡና ወደ ጊዜያዊ መጠለያዎች እንዲገቡም ተደርገዋል። ዓመታት ከዘለቀ ድርቅ ገና መውጣት የያዘችው የካሊፎርኒያ ክፍለ ግዛት አሁን ደግሞ ሪከርድ ባስመዘገበ የክረምት ዝናብ ተጥለቅለቃለች። የግዛቲቱ ቱ አገረ ገዢ ጄሪ ብራውን የፌዴራሉን እገዛ ጠይቀዋል።